ዩስፉል ወርድስ። የሕክምና ትምህርት እማራለሁ። የግል ስራ አለኝ። መንፈሳዊ ትምህርት ጥሩ ነው። ሚስዮን ስኮላርሽፕ በዋሽንግቶን ውስጥ መኪና ሞልቷል። ዮሐንስ መጠነኛ ሰው ነው። ወደዚህ አገር የመጣህ ለምንድን ነው? ለትምህርት ነው። የአንደኛ ደረጃ ትምህርት ለመማር ነው ወይስ የሁለተኛ ደረጃ? የለም፣ የኮሌጅ ትምህርት ለመማር ነው። የአንደኛና የሁለተኛ ደረጃ ትምህርትህን የት ተማርክ? አገሬ ውስጥ ተምሬ ጨረስኩ። የአሜሪካ ትምህርትና የኢትዮጵያ ትምህርት ይመሳሰላል? አሁን የተቀራረበ ነው። ለምን የኮሌጅ ትምህርት አገር ውስጥ አልቀጠልህም? ስኮላርሽፕ ስላገኘሁ መጣሁ እንጂ እዚያውን ልቆይና ልቀጥል ይችል ነበር። ለመሆኑ በጣም ብዙ ኮሌጆች አሏችሁ? የለም፣ በጣም ብዙ አይደሉም። አሁን እዚህ አገር የት ትምህርት ቤት እንደምትሄድ እና ምን አይነት ትምህርት እንደምትማር ታውቃለህ? የለም አላውቅም። ትምህርትህን ከጨረስክ በኋላ በቀጥታ ወደ አገርህ ትመለሳለህ? የለም ለጥቂት ጊዜ አውሮፓን መጎብኘት እመኛለሁ። ከተመለስክ በኋላ ማስተማር ትፈልጋለህ? አሁን የማስተማር ስራ በጣም ደስ ይለኛል። ኮሌጅ ውስጥ የሚያስተምሩ ብዙ ኢትዮጵያውያን አስተማሪዎች አሉ በጣም ብዙ አይደሉም። ሆኖም መኖሩን አሉ። ኢትዮጵያ ውስጥ ያለው የሕክምና ኮሌጅ የት ከተማ ነው? በጎንደር ከተማ ውስጥ ነው። አዲስ አበባ ከተማ ውስጥ ብዙ ኮሌጆች አሉ? የለም፣ ጥቂት ናቸው። አንተ የተማርክበት ትምህርት ቤት በሺህ የሚቆጠሩ ተማሪዎች አሉት? አዎ፣ ብዙ ሺህ ተማሪዎች አሉት። የትምህርት ቤቱ ዲሬክተር ኢትዮጵያዊ ነበር? አዎ፣ ኢትዮጵያዊ ነበር። በኢትዮጵያ ትምህርት ቤቶች ውስጥ ወንድና ሴት ተማሪዎች አብረው ይማራሉ? አዎ፣ አብረው ይማራሉ። ትምህርት ቤቶች በሙሉ የመንግስት ናቸው? የለም፣ አንዳንድ የግል ትምህርት ቤቶች አሉ። የቤተ ክርስቲያን ትምህርት ቤቶች ከመንፈሳዊ ትምህርት ሌላ ምን ያስተምራሉ ሌላ ብዙ አይነት ትምህርት ያስተምራሉ በኢትዮጵያ ውስጥ ተማሪዎች ለትምህርታቸው ገንዘብ ይከፍላሉ አዎ፣ ጥቂት ገንዘብ ይከፍላሉ። ኢትዮጵያ ውስጥ ብዙ የግል ትምህርት ቤቶች አሉ። በጣም ብዙ አይደሉም። ያሉትም ትምህርት ቤቶች የሚገኙት ትልልቅ ከተማዎች ውስጥ ነው። በኢትዮጵያ ውስጥ በየአመቱ ትምህርት ቤቶች በምን ወር ይጀመራሉ? እንደዚህ አገር በመስከረም ወር ውስጥ ነው። ኢትዮጵያ ውስጥ ብዙ የሚሲዮን ተማሪ ቤቶች አሉ። አዎ ሞልተዋል። ብዙ የእርሻ ትምህርት ቤቶች አሉ? አዎ፣ ብዙ ናቸው። የአስተማሪ ደሞዝ በጣም ጥሩ ነው? የለም፣ በጣም ጥሩ አይደለም። የቀዳማዊ ኃይለሥላሴ ዩኒቨርሲቲ የግል ነው ወይስ የመንግስት? የመንግስት ዩኒቨርሲቲ ነው። የሚገኘው ሲየት ከተማ ነው? አዲስ አበባ ውስጥ ነው። ብዙ ተማሪዎች ይገኙበታል? መጠነኛ ናቸው።